አስር ወራቶችን በፈጀው እጩን መምረጥና ማወዳደርን ባካተተ ጊዜ ውስጥ ሴት እጩዎችም ነበሩ። በእነዚህ ወራት ጊዜ ውስጥም ጉቴሬዝ ለጋዜጠኞች ሲናገሩ መመረጥን የሚፈልጉበት ዋናው ምክንያት አለማችንን ለሚፈታተኑት አንገብጋቢ ችግሮች የራሳቸውን መፍትሔ ይዘው ለመቅረብ ነው። እነዚህ አንገብጋቢ ያሏቸው ችግሮችም ባለመግባባት የሚፈጠሩ ግጭቶችና ጦርነቶች ናቸው። እነዚህም ማስቆም ዋናው ዓላማቸው ነው። አንቶኒዮ ጉቴሬዝ ማሸነፋቸው እንዲህ ነበር የተገለጸው። የተከበሩ አንቶኒዮ ጉቴሬስ ቀጣዩ የተባበሩ መንግስታት ድርጅት ዋና ጸሐፊ ሆኖ መመረጣቸውን ሳሳውቅ በደስታ ነው። የመጀመሪያው የሥልጣን ዘመናቸውም እንደ ጎርጎሮሳውያን ዘመን ቀመር ከጥር 1 2017 ጀምሮ እስከ of 2021 ድርጅቱን ይመሩታል ብለዋል። በመድረክ ላይ ያስተዋወቁት የድርጅቱ አባል የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን በበኩላቸው እንዲህ ነበር ያሉት ጉቴሬስ ታታሪና ጥሩ የሥራ መንፈስ ያላቸው ናቸው። ይህንን ድርጅት ለመምራትም ትክክለኛው ሰው ነው የተመረጠው ብለዋል። አንቶኒዮ ጉቴሬዝ የመንግስታቱን ድርጅት የስደተኞች ጉዳይ እንደ ጎርጎሮሳውያን ዘመን አቆጣጠር ከ2005 እስከ 2015 ዓ ም የመሩ ሲሆን በዓለማችን ላይም ለተሰደዱ 63 ሚሊዮን ያህል ስደተኞች በኃላፊነት ሲሰሩ ነበር። ባሰሙት ንግግርም እንዲህ ነበር ያሉት በበኩላቸው ሮ ዓለማችንን የገጠሙት ውስብስብ ችግሮች ለመፍታት ከምን ጊዜውም በበለጠ እሰራለሁ። የተሰጠኝን ትልቅ ኃላፊነት በትህትናና በአገልጋይ መንፈስ እቀበላለሁ ብለዋል። ከጋዜጠኞች ጋር ባደረጉት ውይይትም እንዲህ ነበር ያሉት። የዓለም አቀፉ ሕብረተሰብ ሊያሳካው የሚፈልጋቸው ብዙ ብዙ ግቦች ብዙ ብዙ ጊዜ ሳይሳኩ ቀርቷል። ዋናው ጦርነትና ግጭትን ማስቆም ነበር። እነዚህን ጉዳዮች በጥልቀት ማየትና በመመርመር ማስቆም ዋናው ተግባሬ ነው ብለዋል። ከ190 በላይ በሚሆኑ አባል ሀገራት ሙሉ ድጋፍ የተመረጡት ጉቴሬዝ እንደ ጎርጎሮሳውያን ዘመን አቆጣጠር እስከ 2021 ድርጅቱን ይመራሉ። ዳግም ከተመረጡ ደግሞ እስከ 2026 ያገለግሉና የሥልጣን ዘመናቸው ፍጻሜ ይሆናል። ዓለማችን በጦርነት፣ በስደተኞች መብዛት የአየር ንብረት ለውጥና መዛባት፣ ብሎም የአማቱን ግቦች ለማሳካት በሚደረግ ጥረት ውስጥ ትልቅ ተግዳሮት ይጠበቅባቸዋል። በመጪው ረቡዕ ውጥኖቻቸውንና እቅዶቻቸውን አስመልክተው ለአባል ሀገራት ሰፊ ማብራሪያ ይሰጣሉ ተብሎ ይጠበቃል። ለዶችቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ